በመጀመሪያም ርዕሰ ዜናዎቹ በቶጎ ምርጫ ገዡ ፓርቲ የመሪነቱን ስፍራ መያዙ እየተነገረ ነው። የአገሪቱ የፖለቲካ ተቃውሞ ወገን ውጤቱን እንደማይቀበል አመልክቷል። የግብጽ ፖሊስ ሁለት የሙስሊም ወንድማማች ፓርቲ መሪዎችን አሰረ። የሙርሲ ደጋፊዎች በጎዳና ላይ ተቃውሟቸው እንደሚቀጥሉ ገልጸዋል። የአውሮጳ ህብረት የውጭ ጉዳይ የበላይ ካትሪን አሽተን የአገሪቱ ጊዜያዊ መሪዎች ለሰላማዊ ሽግግር እንዲጥሩ ጠይቀዋል። በማሌ የተካሄደው ምርጫ ግልጽና ሰላማዊ እንደነበር የአውሮፓ ህብረት አስታወቀ። ለምርጫ የወጣው ህዝብ ሀምሳ በመቶ እንደሚሆን እየተገለጸ ሲሆን ከምርጫው ጋር የተገናኘ የአመፅ እንቅስቃሴም እንዳልነበር ተገልጿል። ዜናው በዝርዝር። በቶጎ ምርጫ ገዢው ፓርቲ አብላጫውን ድምጽ ማግኘቱ እየተነገረ ነው። የተቃውሞ ፖለቲካው ወገን ውጤቱን እንደማይቀበል አስታውቋል። የሀገር ውስጥ ራዲዮ ይፋ እንዳደረገው የቶጎ ገዢ ፓርቲ ሁለት ሶስተኛውን የብዙሀን ድምፅ ሳያገኝ አልቀረም። የለውጥ ጥምረት የተባለው የቶጎ ተቃዋሚ ፓርቲ ግን መነሻ በተባለው የምርጫ ውጤት አለመደሰቱን የፓርቲው ቃል አቀባይ ኤሪክ ዱፒ ለጀርመን የዜና ወኪል ገልጸዋል። በየምርጫ ጣቢያው አካባቢ ከሚገኙ ወኪሎቻቸው መረጃ በማሰባሰብ ላይ መሆናቸውን ያመለከቱት ዱፒ በአምስት ቀናት ውስጥ መረጃውን በማጠናቀር ለሚመለከት የተመለከተው የአገሪቱ አካል አቤት እንደሚሉ አመልክተዋል። ባለፈው ሐሙስ ሐምሌ 18 ቀን 2005 ዓ ም የተካሄደው የቶጎ ምርጫ ላለፉት 46 ዓመታት ስልጣን ላይ የቆየውን የፕሬዝዳንት ፎርና ግናሲግቤን እና ቤተሰባቸውን አገዛዝ ያከትማል ተብሎ ነበር የተገመተው። ሆኖም የወጣው የመነሻ የምርጫ ውጤት ገዢው ዩኤንአይአር ከ91 መቀመጫዎች 62ቱን ማግኘቱን የተቃዋሚው የለውጥ ጥምረት ደግሞ 19 መቀመጫዎች ማሸነፉን አመልክቷል። በማሊ ምርጫ ለተሳትፎ የወጣው ህዝብ ሀምሳ በመቶ እንደሚሆን የአውሮፓ ህብረት አመለከተ። ምርጫውን ለመታዘብ እዚያ የሚገኘው የህብረቱ ታዛቢ ቡድን መሪ ሉዊ ሚሼል ምርጫው ግልጽነት የታየበትና በጥሩ ሁኔታ መካሄዱንም ገልጸዋል። ምርጫው ሰላማዊና በርካታ ህዝብ የተሳተፈበት እንደነበር በማመልከትም መራጩ ህዝብ ድምፁ ምን እንደሚያመጣ በግልጽ የተረዳ ነበርም ብለዋል። እንደሳቸው ገለጻም የምርጫ ውጤቱን ተአማኒነት ጥያቄ ላይ የሚጥል ሁኔታ አልታየም። የማሊና የፈረንሳይ መሪዎችን በበኩላቸው ምርጫውን የተሳካ ሲሉ አወድሰዋል። ከምርጫው ጋር በተገናኘም የተካሄደ የአመጽ እንቅስቃሴም እንዳልነበር ተገልጿል። የምርጫው የመጀመሪያ ውጤት ኢብራሂም አቡባከር ኬይታ እየመሩ እንደሆነ ያመለክታል። ደጋፊዎቻቸው አይቢኬ በምህጻር መሪያችን ናቸው እያሉ ነው። የግብጽ ፖሊስ ሁለት የሙስሊም ወንድማማቾች ፓርቲ መሪዎችን አሰረ። ጦር ሰራዊት የፓርቲው መሪዎችና ተባባሪዎቹን ማሳደዱን ቀጥሏል። የሞሐመድ ሙርሲ ደጋፊዎችም በጎዳና ላይ የጀመሩትን ተቃውሞ እንደሚገፉበት እየገለጹ ነው። በሌላ በኩል በግብጽ የተካረረውን ፖለቲካዊ ውዝግብ ለመሸምገል የአውሮፓ ህብረት የውጭ ጉዳይ የበላይ ካትሪን አሽተን ካይሮ ይገኛሉ። በያዝነው ወር ወደ ግብጽ ለሁለተኛ ጊዜ የተጓዙት አሽተን ጦር ሰራዊቱ ከሙርሲ ደጋፊዎች ጋር መፋጠጡን እንዲገታ አሳስበዋል። እስካሁን ከካይሮ የወጡ ዘገባዎች ዝርዝሩን ባያመለክቱም አሽተን አገሪቱ ወደ ሰላማዊ ሽግግር እንድታመራ ግፊት ያደርጋሉ ተብሎ እየተጠበቀ ነው። ግብጽ ውስጥ መሐመድ ሙርሲ ከፕሬዝደንትነት ከተነሱ ወዲህ በተፈጠረው ውዝግብ ከ260 በላይ ሰዎች ህይወታቸውን ማጣታቸው ተገልጿል። ባለፈው ሳምንት መጨረሻም የግብጽ ጸጥታ አስከባሪዎች ቢያንስ ሰማኒያ ሶስት የሙርሲ ደጋፊዎችን መግደላቸውን የመገናኛ ብዙሀን ዘገባዎች አስታውቀዋል። የጸጥታ አስከባሪ ባለስልጣናት በበኩላቸው ከሙርሲ ደጋፊዎች ጋር ተፈጠረ ባሉት ግጭት በወቅቱ የቆሰሉ አንድ የፖሊስ ሻምበል ዛሬ ሕይወታቸው ማለፉን አመልክተዋል። ይህ ዶችቬለ ነው። እስራኤል ተቋርጦ የከረመው የመካከለኛ ምስራቅ የሰላም ውይይት መጀመሩን አወደሰች። ይህን ያመለከቱት የእስራኤል ፕሬዚደንት ሽሞን ፔሬዝ ዛሬ ዋሽንግተን ላይ የሚካሄደው የመካከለኛው ምስራቅ የሰላም ውይይት በአካባቢው ላለው አወዛጋቢ ሁኔታ መፍትሄ ያስገኛል ሲሉ ተስፋቸውን ገልጸዋል። የ89 ዓመቱ ፕሬዚደንት ፔሬዝ በማዕበል ውስጥ እንዳለ የገለጹት መካከለኛው ምስራቅ ከዚህ ችግር ወጥቶ የሰላም ወደብ ይሆናል ብለው ተስፋ ማድረጋቸውን የፈረንሳይ የዜና ወኪል ዘግቧል። ፔሬዝ ለአካባቢው የሁለት መንግስታት መፍትሄነትን እንደሚሹ በማመልከትም ግጭቱ ተወግዶ የፍልስጤም እና የእስራኤል መንግስታት ጎን ለጎን የሚኖሩበትን ቀን እንደሚመኙ አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ በበኩላቸው በድርድሩ የሚደረስበት ማንኛውም ስምምነት ለህዝበ ውሳኔ እንደሚቀርብ ነው ያመለከቱት። ለግጭቱ እልባት ከማግኘትና በአካባቢያችን ካለው ውስብስብ ሁኔታ በተለይም በኢራንና በሶሪያ ከሚታየው የደህንነት ፈተና አኳያ ሲታይ በዚህ ወቅት የዲፕሎማሲው ሂደት መጀመሩ ለእስራኤል መንግስት ጠቃሚ ነው ብዬ አምናለሁ። በድርድሩ የሚደረስ ስምምነት ካለ ለህዝበ ውሳኔ ይቀርባል። ላለፉት አምስት ዓመታት ተቋርጦ የቆየው የፍልስጤምና እስራኤል የሰላም ድርድር በአሜሪካን ሸምጋይነት ዛሬና ነገ ይቀጥላል። የውጭ ጉዳይ ሚኒስትር ጆን ኬሪ የሁለቱን ወገን ተደራዳሪዎች ያወያያሉ። ፕሬዝዳንት ፔሬዝ የአውሮፓ ህብረት ለሰላም ጥረቱ ሊረዳ እንደሚችል ቢጠቁሙም ድርድሩን ለፍልስጤምና ለእስራኤል ይተው ማለታቸውን የዜና ወኪሉ ጨምሮ ጠቅሷል። የእስራኤል መንግስት ካቢኔ በቁጥጥር ስር የሚገኙ አንድ መቶ አራት ፍልስጤማውያን እስረኞችን ለመፍታት ወሰነ። እርምጃው ለመካከለኛው ምስራቅ የሰላም ድርድር የበጎ ፈቃደኝነት ማሳያ ተደርጎ ቢታሰብም አንዳንድ የመንግስት ባለስልጣናት ግን እንዳልደገፉት እየተናገሩ ነው። ውሳኔው በሰላሳ የካቢኔ ሚኒስትሮች ሲደገፍ ሰባት ተቃውመውታል። ሁለት ደግሞ ድምጽ ከመስጠት ታቅበዋል። የአገሪቱ የመጓጓዣ ሚኒስትር የእስራኤል ካትስ ይህን አጥብቀው ከሚቃወሙት አንዱ ናቸው። እኔ ተቃውሜዋለሁ። እስራኤል አይሁዶችን የገደሉ አሸባሪዎችን ነጻ እንድትለቅ ተፈቅዶላታል ብዬ አላስብም፣ እና ካለእነዚህ አስከፊ ነገሮች ከፍልስጤማውያን ጋር መደራደር እንችላለንም ብዬ አስባለሁ። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ግን ካቢኔው ለአገር የሚበጅ ውሳኔ ወስኗል ብለው እንደሚያምኑ ነው ያመላከቱት። ይህ ወቅት ለእኔ ቀላል አይደለም፣ ለካቢኔ ሚኒስትሮችም ቀላል አይደለም፣ በተለይ ስሜታቸውን ለምረዳው ለጀግኖቹ ቤተሰቦች ቀላል አይደለም። ነገር ግን ለሀገር ሲባል የሚወሰዱ አንዳንድ ውሳኔዎች አሉ እና ይህም ከእነዚያ አንዱ ነው። እንዲያም ሆኖ ግን ኔትንያሁ የሰላም ድርድሩ ከተጀመረ በኋላ የትኞቹ እስረኞች ይለቀቁ የሚለው እንደሚወሰን አመልክተዋል። የፍልስጤን ፕሬዝዳንት ሙሀመድ አባስ በበኩላቸው እስራኤል የሰላም ድርድሩ እንዲቀጥል የምትፈልግ ከሆነ የያዘቻቸውን ፍልስጤማውያን እስረኞች በሙሉ እንድትለቅ ጠይቀዋል። የጀርመን የሴቶች እግር ኳስ ቡድን ትናንት ባገኘው ድል ፈንጠዝያው ቀጥሏል። ከ ሰባት ሺ በላይ የሚሆኑ የቡድኑ አድናቂዎች ፍራንክፈርት አውሮፕላን ማረፊያ በመገኘት ኖርዌይን አንድ ለባዶ የረታውን የሴቶች ቡድን ተቀብለዋል። በዚህ ውጤትም ቡድኑ ለስድስተኛ ጊዜ የአውሮፓ ሴቶች የእግር ኳስ ቡድኖች ሻምፒዮን ሆኗል። የፍጹም ቅጣት ኳሶችን በማዳን ቡድኑን ለድል ያበቃችው የጀርመን የሴቶች የእግር ኳስ ቡድን ግብ ጠባቂና አምበል ናዲነ አንገረር ስትሆን በአቀባበሉ የተሰማትን ደስታ በቡድኑ ስም ገልጻለች። የቡድኑ አሰልጣኝ ሲልቪያ ናይድ ቡድኑ ማሸነፉ ከተረጋገጠ በኋላ በተጫዋቾቹ ፈንጠዝያ ታጅበው ደስታቸውን እንዲህ ነበር የገለጹት። ከመጠን በላይ ነው የተደሰትኩት። ሁላችንም እዚህ እንደተመለከትነው በእነዚህ ወጣት ሰራዊቶች አማካኝነት ድሉ እንዳሰብነው በመሳካቱ ፈንጥዘናል። በ49ኛው ደቂቃ ነበር አኒያ ሚታግ ለቡድኑ ብቸኛዋን ግብ ያስቆጠረችው። ጨዋታውና ድሉ የአጠቃላይ ቡድኑ ድምር ውጤት ቢሆንም ትናንት አንገረርና ሚታግ በበርካታ ደጋፊዎችና የቡድኑ ተጫዋቾች ሲወደሱ ነበር በስዊድኑ ሶልና ስታዲየም ያመሹት። ይህ ዶችቬለ ነው። ዜናውን ለማጠቃለል ርዕሰ ዜናውን በድጋሚ እንሆ። በቶጎ ምርጫ ገዢ ፓርቲ የመሪነቱን ስፍራ መያዙ እየተነገረ ነው። የአገሪቱ የፖለቲካ ተቃውሞ ወገን ውጤቱን እንደማይቀበል አመልክቷል። የግብጽ ፖሊስ ሁለት የሙስሊም ወንድማማቾች ፓርቲ መሪዎችን አሰረ። የሙርሲ ደጋፊዎች በጎዳና ላይ ተቃውሟቸውን እንደሚቀጥሉ ገልጸዋል። የአውሮጳ ሕብረት የውጭ ጉዳይ የበላይ ካትሪን አሽተን የአገሪቱ ጊዜያዊ መሪዎች ለሰላማዊ ሽግግር እንዲጥሩ ጠይቀዋል። በማሊ የተካሄደው ምርጫ ግልጽና ሰላማዊ እንደነበር የአውሮፓ ህብረት አስታወቀ። ለምርጫ የወጣው ህዝብ ሀምሳ በመቶ እንደሚሆን የተገለጸ ሲሆን ከምርጫው ጋር የተገናኘ የአመጽ እንቅስቃሴም እንዳልነበር ተገልጿል። ዜናው በዚሁ አበቃ።